የይለፍ ወረቀቱን ለማግኘት ተገቢውን ነገር ፈጽመዋል? አዎ ከአንድ ወር በፊት ፈጽሜ ነበር። የስራውን አፈጻጸም አየኸው? ብዙ ስራ ስለ ነበረኝ አላየሁትም። በጥንቃቄ እንዲነዳ ነገርኸው? አዎ ነገርሁት። እስረኛዎቹን የሚቆጣጠር ማን ነው? ከፖሊስ ሰራዊት የመጣ ሰው ነው። የወህኒ ቤቱን ኃላፊ የሚሾመው ማን ነው? የአገር ግዛት ሚኒስቴር ነው። የፍርድ ሚኒስቴር ሠራተኞች ደሞዝ ከሌሎች ሠራተኞች አነስተኛ ይመስልሃል? የለም፣ አነስተኛ አይመስለኝም። የከፍተኛውን ፍርድ ቤት ዳኛ የሚሾም እና የሚሽር ማን ነው? ንጉሠ ነገሥቱ ነው። ዳኝነቱ ትክክለኛ ነበር? አዎ ትክክለኛ ዳኝነት ነበር። በዳኝነት ሥራ ሰርተሃል? የለም አልሰራሁም። አንድ ሰው ህግ ትምህርት ቤት ገብቶ ሕግ ሳይማር ጠበቃ ለመሆን ይችላል? አዎ፣ በልምን ባገኘው እውቀቱ ጠበቃ መሆን ይችላል። ኢትዮጵያ ውስጥ ዳኞቹ ሁሉ በሕግ ትምህርት ቤት ውስጥ የተማሩ ናቸው? የለም አብዛኞቹ በልምድ ብቻ ያገኙት እውቀት ነው። አዲስ አበባ ውስጥ ብዙ እስር ቤቶች አሉ። በእውነቱ ስንት እስር ቤቶች እንዳሉ አላውቅም። ወደ ፍርድ ቤት ሄጄ ማመልከት ተገቢ ይመስልሃል? አዎ፣ በጣም ተገቢ ነው። የመስሪያ ቤቱ ኃላፊ ሠራተኞቹን በደንብ ይቆጣጠራቸዋል? አዎ ይቆጣጠራቸዋል። የሰጠህ ደሞዝ አነስተኛ ነበር? አዎ አነስተኛ ነበር። የዳኝነት ስራ በጣም ያስደስትሃል? አዎ ያስደስተኛል። የተደሰትከው ለምንድን ነው? ጠበቃውን ስለማውቀው ነው። የንግዱን ሥራ የሚቆጣጠርልህ ሰው አለ? አዎን ወንድሜ ይቆጣጠርልኛል። ወደ ፍርድ ቤት ሄደህ የጃንሆይን ፍርድ ሰምተህ ታውቃለህ? አዎ፣ ብዙ ጊዜ ሰምቻለሁ። የጠበቆችን ክርክር ሰምተህ ታውቃለህ? አዎ፣ ሰምቻለሁ። ብዙ የጦር ሰራዊት በአገር ውስጥ አለ? አዎ፣ ብዙ የጦር ሰራዊት በአገርህ ውስጥ ይገኛል።